ለክረምት የከፍተኛ ትምህርት ፈላጊዎች በሙሉ የዲላ ዩኒቨርሲቲ በ207 ዓ ም በክረምት መርሃ ግብር ዲፕሎማ ያላቸውን ተማሪዎች ተቀብሎ ለማስተማር ዝግጅት አጠናቋል። በመሆኑም በሚከተሉት የትምህርት አይነቶች በመጀመሪያ ድግሪ በግል ለመማር የምትፈልጉ እንድትመዘገቡ ጥሪውን ያስተላልፋል። በህብረተሰብና ስነ ሰብ ኮሌጅ አማርኛ፣ ኦሮምኛ፣ እንግሊዘኛ፣ ጆርናሊዝምና ኮሚኒኬሽን፣ ታሪክ፣ ሶሲዮሎጂ፣ ስነ ዜጋና ስነምግባር ስነ ምግባር፣ ጂኦግራፊ፣ ሶሻል አንትሮፖሎጂ በትምህርትና ስነ ባህሪ ኢንስቲትዩት የትምህርት አመራርና አስተዳደር፣ ሳይኮሎጂ፣ ልዩ ፍላጎት ትምህርት ካሪኩለምና ኢንስትራክሽን